ሁለቱ ወገኖች እዚያ ካርቱም ላይ እንደተስማሙት በሱዳን ከሦስት ዓመት በኋላ ነፃ ምርጫ ይካሄዳል። ይህንም ውሳኔ ሕዝቡ በዋና ከተማው በደስታና በፈንጠዝያ በዋሽንትና በከበሮም ተቀብሎታል። ዋና ዓላማው ተጽፎ እንደተነበበው አገሪቱን ለዘመናት ይገዛ የነበረውን የወታደር መንግሥት በተመረጡ የሕዝብ ተወካዮች ወደፊት ሙሉ በሙሉ ለመተካት ነው። ሁለቱም ወገኖች እንደተስማሙት ተስማሙት የመጀመሪያው እርምጃቸው ከዚህ ሁሉ ዓመት በኋላ ዴሞክራቲክ ሱዳንን በአገራቸው እንደ ሌሎቹ ህዝቦች በአፍሪካ ውስጥ ለመገንባት ነው። በደት መርሐለ ጀዲደ ምን ታሪክ ሱዳን تتطلب التوافق بين كل مكونات الشعب السوداني በሀገሪቱ በሱዳን ህዝብ ታሪክ ውስጥ ከዛሬ ጀምሮ አዲስ ምዕራፍ ተከፍተዋል። ሁለቱ ወገኖች በጋራ የደረሱበት ስምምነት ጄኔራል ሞሐመድ ሐምዳን ዳግሎ እንዳሉት አንዱን ሳያገል ሁሉንም የህብረተሰብ ክፍል አቅፎ በአገሪቱ ጸጥታን ለማስከበርና አንድነትን ለማጠናከር ነው። ከዛም በላይ ይህ ቀን ለብዙ ዘመናት በጭቆና መዳፍ ስር ወድቆ መከራውን ሲያይና ሲሰቃይ ለኖረው ለሱዳን ሕዝብ ከወደቀበት ትቢያሚያ ሕዝብ እንደገና የተነሳበት የትንሣኤ ቀን ነው። የመከራው ዘመን ያለፉት ሰላሳ ዓመታትን ብቻ ያስቆጠረ አይደለም። መለስ ብለን ታሪካችንን ካየነው ረዥም በመሆኑ ከዛም አልፎ ይሄዳል። እግረ መንገዳቸውንም ጀነራሉ በንግግራቸው ላይ በአስታራቂነት የተቀመጡትን ሽማግሌዎች አመስግነዋል። ተጀምሮና ለሳምንታት ተቋርጦ የሰነበተው የሁለቱ ወገኖች ንግግር በአፍሪካ አንድነት ማኅበረሰብና በኢትዮጵያ መንግሥት በሁለቱ ብርታት ጋዜጣዎች እዚህ እንደዘገቡት ይህን የመሰለ ጥሩ ውጤት ካርቱም ላይ ይዞ ሰሞኑን ብቅ ብለዋል። እንደተሰማው ከሁለት መቶ 30 በላይ የፖለቲካ እስረኞችን የወታደሩ መንግሥት ፈቶ እነሱን ነጻ አድርጓል። አደባባ ላይ ለመብታቸው ሲታገሉ ስለ ሞቱት ሰልፈኞችም ጉዳይ የሚያጠራ አካል ሁለቱም ወገኖች ሰይመዋል። ስምምነቱን በሥራ ላይ ለመዋል ብዙ ድካሞችን ይጠይቃል። ቆርጦ መታገልንም የመሆኑን ማኅበራት ቃል አቀባይ ሚስተር አሚያድ ፋሪድ ለጣቢያችን ለዲደብሊው እንዳሉት ከሁሉም ወገን ስምምነቱ ይጠብቃል። አብዮቱም ተጨናክፎ ፈሩን እንዳይስት የወታደር አገዛዝም በአገሪቱ ላይ ተመልሶ እንዳይመጣ ሕዝቡ ተግቶ ነቅቶ መሥራትም ከእንግዲህ ይኖርበታል። አብዮቱ በሱዳን አሁን ተጀመረ እንጂ መንገዱን ጨርሶ ግቡን ገናም አልመታም። ላለፉት 30 ዓመታት ብቻውን ሱዳንን ይገዛ የነበረው የወታደር መንግሥት ከሥልጣን ከመሰናበቱ በፊት ተመልካቾች እዚህ እንዳሉት ኃላፊነቱን ለማጋራት ፈቃደኛ ሆኗል። የሙያ ማኅበራት ቃል አቀባይም አገሪቱን ለመምራት ሕዝቡንም ለማስተዳደር በቂ የሰው ኃይል እንዳላቸው ለጣቢያችን ገልጸዋል። በእኛ በኩል ለአገሪቱ የበላይ አመራር ዝግጅ የሆኑ ሰዎቻችንን እስከ ጠቅላይ ሚኒስትሩ ድረስ ኃላፊነት ለመቀበል ዝግጅ የሆኑ ሰዎችን መርጠን አዘጋጅተን አቅርበናል። ጠቅላይ ሚኒስትሩ ተስማምተውና አብረው አንድ ላይ ተግባብተው ለመስራት የሚፈልጉትን የካቢኔ አባሎቹን እሱ ራሱ መርጦ ስራውን በእኛ በኩል መጀመር ይችላል። የካቢና አባሎቹም ለነፃነትና ለለውጥ ተብሎ ከተሰየመው ቡድን ተመልምለዋል። እንግዲህ በሱዳን ወደፊት ሦስት ዓመት የሚቆየው የሽግር መንግሥት ከሞላ ጎደል ይህን ይመስላል። መጪው ጊዜም የራሱን ፍርድ ያቺ አገር ወዴት እንደምታመራ ይሰጥ ይሆናል። ይልማይል ሚካኤል ለዲ ደብልዩ እንደተለመደው ዛሬም ከበርሊን ከተማ